ጥያቄ 202 ምግብ በልተን ስንጨርስ የምንለው ምንድን ነው? መልስ አልሐምዱ ሊላህ አለዚ አጣዓመኒ ሃዛ ወረዘቀኒ ሚን ገይሪ ሐውሊን ሚኒ ወላ ቁዋ፣ ትርጉሙም የእኔ ኃይልም ብልሃትም ሳይኖር ይህንን ምግብ ለመገበኝና ለለገሰኝ አላህ ምስጋና ይገባው ማለት ነው። አቡ ዳውድ ኢብኑ ማጃህና ሌሎችም ዘግበውታል።